Oh, እናንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምትቆዩ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በምስልና በድምፅ ቅንብሩ ደግሞ ኤልያስ አስማረ አርናችሁ እናመሻለን። ዛሬ ዘለግ ያለውን የስርጭታችንን ክፍል የሚወስደው ውይይት ነው። የምንወያይበትን ጉዳይና የተወያዮቻችንን ማንነት ተመልሼ ያስተዋውቃችኋለሁ። የአፍሪካ መሪዎች ተነሳሽነት በእንግሊዝኛ ምህጻሩ ያሊ፣ በአሜሪካ መንግስት የሚደገፍ የነገ አህጉር ተረካቢ ወጣቶችን ጥረት ለማገዝ የተዘረጋ መርሃ ግብር ነው። በተለይ ማንደላ ዋሽንግተን ፌሎሽፕ በተሰኘው መርሃ ግብር ስር ከመላው አፍሪካ የተለያዩ መስኮች የላቀ ብቃት ያሳዩ ወጣቶች ተመርጠው ዩናይትድ ስቴትስ ውስጥ በሚገኙ ኮሌጆችና ዩኒቨርሲቲዎች ውስጥ ለሳምንታት የተለየ መልክ ያላቸው ስልጠናዎችን ይወስዳሉ። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው በቅርቡ ዩናይትድ ስቴትስ ከመጡ ወጣቶች መካከል ሁለቱ የዛሬ እንግዶቻችን ናቸው። እንግዶቼ በኢንዲያና ግዛት ከሚገኘው የፐርድ ዩኒቨርሲቲ በቀጥታ አብረውን ይቆያሉ። ከመረሃ ግብሩ ጋር የተያያዙ ሀሳቦችንም እንለዋውጣለን። የመጀመሪያው እንግዳዬ ቦኤዝ ብርሃኑ ነው። ቦኤዝ ደቡ ኢንጂነሪንግ የተባለ በተለይ ግብርና አገዝ የሆኑ ቴክኖሎጂ ምርምሮችን የሚያደርግ ዓለም አቀፍ ሽልማቶችን የወሰደ ድርጅት አጋር መስራች ነው። ቦኤዝና አጋሮቹ በቅርቡ ስቱ ጆይ በተሰኘ ተባባሪ ተቋማቸው በኩል ያቀረቡት በአፈር ውስጥ የሚገኝ ንጥረ ነገርን በመመርመር ለገበሬዎች ጥቆማ የሚሰጥ ቴክኖሎጂ አህጉራዊ ሽልማትን አሸንፏል። ቦኤዝ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። በጣም እናመሰግናለን። እኛም ሁለተኛው እንግዳዬ አእምሮ እርቁ ነው። አእምሮ የእንጅባራ ዩኒቨርሲቲ የገበያ አስተዳደር ትምህርት ክፍል መምህር ሆኖ ከመስራቱ በተጨማሪ በተለይ የግብርና ምርቶች ግብይት ሰንሰለትን ለማዘመን በሚረዱ ምርምሮች ይታወቃል። በተለያዩ ጥናታዊ ጽሁፍ አውታሮችና ተነባቢ መገናኛ ብዙሃን ላይም የተሰማራበትን ዘርፍ የሚመለከቱ ጽሁፎችን ለአንባቢያን አቅርበዋል። አእምሮ አንተም እንኳን ወደ ውይይታችን በሰላም መጣህ። እንኳን ደናቆየኛ ሳሙ አመሰግናለሁ። ሁለታችሁንም በድጋሚ በአድማጮቼ ስም እጅጉ አመሰግናለሁ። እንግዲህ እንደሚታወቀው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ጠንካራ ውድድርን ማለፍ ይጠይቃል። ከ49 የአፍሪካ ሀገራት መካከል ከ30ሺህ የሚበልጡ ወጣቶች በዚህ እድል ውስጥ ተጠቃሚ ለመሆን ውድድር ውስጥ ገብተው ነበር ተወዳድረው ነበረ። ሁለታችሁ ከኢትዮጵያ ከተመረጡ ጥቂት ወጣቶች መካከል ናቸው። ይህን እድል ማግኘታችሁ የፈጠረባችሁን ስሜት ቀድማችሁ ለአድማጮች ለተመልካቾች ታስረዱልናላችሁ። አብራችሁ ደግሞ ለተመራጭነት አብቅቶናል የምትሉት ጠንካራ ጎናችሁ ወይም ደግሞ አበርክቶታችሁ ምን እንደሆነ ትነግርናላችሁ ብዬ አስባለሁ። ከቦኤዝ ልጀምር። እሺ። እሺ ሀብቴ አመሰግናለሁ። ያው አንዴታሽ፣ ሁለት ሺ አስራ አራት ይመስለኛል የተጀመረ ፕሮግራም ነው ለሁለተኛ ጊዜ ስሞክር ነው። እኔ ይሄንኛው የመጀመሪያ ዙር ሞክሬ አልተሳካም ነበር። በጣም ከኢትዮጵያ ወደ ሁለት ሺህ አፕሊካንቶች እንደነበሩ ነበር የተነገረ። ሁለት ሺህ አፕላይ እያደረጉ ወጣቶች ነበሩ። አንዱ እኛ የተረዳሁት ነገር ምንድን ነው እየሰራን ያለነው ነገር በሰዎች ላይ ወይም በሰዎች ላይ ኢንፍሉዌንስ እየፈጠረ እንደሆነ ብዙ ጊዜ ብዙ ሰርተንም ትንሽ እንደሰራን ነው የሚሰማን እና ግን ስፔሻሊ በሊደርሽፕ ዘርፍ ላይ ይሄ ቢዝነሶቹን ሊደር በማድረግ ላይ ጥሩ አስተዋጽኦ እንደነበረኝ እንድረዳ አድርጎኛል። ደግሞ እኛን እራሳቸው ኢንተርቪው ሲያደርጉ ከእኛ ውስጥ ያለውንም ነገር አይደንቲፋይ ማድረግ ችለው ነው ወደዚህ ወደ ፐርድ ዩኒቨርሲቲ የላኩን። እንደምታውቀው ፐርድ ዩኒቨርሲቲ በጣም እንደዚህ ግብርና ዘነክ የሆኑ የፈጠራ ስራዎችን ወደ ቢዚ ወደ ስራ የማስገባት ትልቅ ልምድ አለው እና እኛም ያ ነበር ትልቁ ቻሌንጅ የነበረው ዩኒቨርሲቲ ውስጥ ነው ያለ ነው። የግብርና ኢኖቬሽኖች በየአመቱ ይመጣሉ፣ በየአመቱ አድቫይዝ እናደረጋለን፣ ግን አብዛኛው ኢኖቬሽኖች አብዛኛው ተማሪዎች ግቢ ውስጥ ነው ጥለውት የሚሄዱት እና ያንን የሚያስቀር አይነት ኤክስፒሪንስ ወይም ልምድ እንድናገኝ ያደርገናል፣ እዚህ ዩኒቨርሲቲ መውጣታችን ማለት ነው ያንንም ነው የለዩት እንደ ጎደልን ተረድተው ነው እዚህ የላኩ በጣም ደስ ብሎናል። በኢትዮጵያ አሜሪካ አምባሳደርም ነው በዌልካም ተደርጎልናል። በአሜሪካ ኤምባሲ ውስጥ አዲስ አበባ ያለው እና እኔ በጣም ደስ ብሎልናል ማለት ነው። አመሰግናለሁ። ቦ ኤዝ አእምሮ ወደ አንተ ልምጣ። በርካታ ተወዳዳሪዎች ነበሩ። ምናልባት የዳኞችን ልብ የገዛው ጠንካራ ጎን የምትለው ምን ነበረ? በዚህ ውድድር ውስጥ እንድታሸንፍ የረዳህ ነገር ምንድን ነው የሚለውን ጠቅለል አድርገህ አንተም ለአድማጮች ያገኛሉ። እሺ አብታሙ እንግዲህ እኔ ላለፉት ሶስት አመታትና እና ከዛ በላይ የሚሆነውን በዩኒቨርሲቲ ማርኬቲንግ አስተማሪነት እያገለገልኩ ነበር። ከዚህ በተጨማሪ እኔ ሳደርግ የነበረው ምንድነው ነው በአካባቢው ያሉ አርሶ አደሮችን ያሉባቸውን ችግሮች በመለየት በራሴው ጭምር እየዞርኩኝ ያሉባቸውን ችግሮች ጥናቶች ይሰራ ነበር። ጥናቶቹን ከመስራትን ባሻገር የተለያዩ ኢትዮጵያዊና ኢትዮጵያዊያን ያልሆኑ በተለያዩ የዓለም ዩኒቨርሲቲዎች የሚያስተምሩ ፕሮፌሰሮች ጋር ከእነሱ ጋር በመተባበር እነዚያን ጥናታዊ ጽሁፎች ለሕትመት በማብቃት ከጥናታዊ ጽሁፎች ላይም የተመሰረቱ ዋና ዋና ነጥቦችን በማውጣት እነዚህ አርሶ አደሮች ትርፋቸውን የሚጨምሩበትን ሁኔታና የገበያ ትስስሩን እንዴት አድርገው እነሱን ወደሚጠቅም መንገድ መውሰድ እንደሚችሉ ስልጠናዎችን በተከታታይ እንሰጥ ነበር። ከዛ በተጨማሪም የኮቪድ አስራ ዘጠኝ ሀገራችን በገባበት ወቅት ዩኒቨርሲቲዎች ተዘግተው እንደነበር ይታወቃል። በዛ ወቅትም የትምህርት የመማር ማስተማሩ ሂደት እንዳይቋረጥ በኦንላይን በማስተማር የራሴን ጥረትም ሳደርግ ነበር። በዚህም ብዙም ስኬታማ ባንሆንም፣ ምክንያቱም ሀገራችን ላይ ባለው ዲጂታላይዜሽን ችግር መሰረት ግን የራሳችንን ጥረት እያደረግን ነበር ከዚህም በተጨማሪ የተለያዩ በጎ አድራጎት ስራዎች ላይ የዩኒቨርስቲ መንግስት ከሚመድብለት በጀት በተጨማሪ የራሱ ገቢ እንዲኖረውም የኢንተርፕራይዝ በማቋቋምና ያንን ኢንተርፕራይዝም በስራ አስኪያጅነት በመምራትም የራሴ የሆነ ሮል ስለነበረኝ እነዚህ እነዚህን ነገሮች በደንብ ማስረዳት በመቻሌ እና አንዳንድ ጥናታዊ ጽሁፎችም እራሳቸው አፋውጥተው መናገር ስለሚችሉ ዘመኑ ጥሩ ስለሆነ በነዚህ በእነዚህ ሁኔታዎች የነበሩትን ሁሉ በጣም አስቸጋሪ ውድድር ነበር። ያንን ሁሉ አልፈን ዛሬ እዚህ እንድንመጣ ችለናል ማለት ነው። በጣም አመሰግናለሁ። አምሮ እንግዲህ ሁለታችሁም በመላው ዓለም እጅግ ተደናቂ ከሆኑ የግብርና ምርምርን በማስተማርም ስም ካላቸው ዩኒቨርሲቲዎች መካከል አንዱ በሆነው የፐርድ ዩኒቨርሲቲ ውስጥ ነው የምትገኙት። በዚህ ዩኒቨርሲቲ ውስጥ የምታገኙት ስልጠናና የምታገኙት እገዛ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? ባላችሁ ችሎታና በነበራችሁ እውቀት ላይ ምን ምን ነገሮችን ይጨምራል የሚል ተስፋላችሁ? ወደ ቦኤዝ ልመለስ። እሺ፣ አብቴ፣ በጣም ጥያቄ ነው። እኔ የሚገርማ አብቴ፣ እዚህ ዩኒቨርሲቲ በጣም ብዙ ነገሮች ነው ማለት፣ የመጀመሪያ ጊዜ ነው አሜሪካም ስመጣ፣ አንደኛ ይሄ ወርክቲክስ የሚባል ነገር በጣም ትልቅ ቦታ አለው። ያንን በጣም አስተውያለሁ ሁሉም ሰው ስራውን በቃ ስራዬ ነው ብሎ ነው የሚሰራው። በመዘናጋት አደለም፣ በቸሌተኝነት አይሰራም። ይሄ ደግሞ አንዱ ትልቁ ቻሌንጅ እያደረግን ያለን ነገር አንዱ ይሄ ነው። ስራዎች በመዘናጋት ነው የሚያገር ላይ ብዙ ሰው ዩኒቨርሲቲ ውስጥ ስላለ ዩኒቨርሲቲ ውስጥ አራት ዓመት ቆይቻለሁ። ብዙ መምህራን አይቻለሁ፣ እኔንም ጭምር ብዙ ጊዜ የተሰላችን ነው የምንሰራው፣ ሪዋርድ እየጠበቅን ነው። ስለዚህ አንድ ይሄንን በጣም ተምሬያለሁ። ሌላው እንደ ግብርና ኢንስቲትዩት ወይም እንደ ምርምር ማዕከል ለኢኖቬሽኖች የሚሰጡት ቦታ ነው። ይሄ በጣም ትልቅ ትምህርት ነው የሰጠኝ። ትንሽ ኢኖቬሽንም ብትሆን አስፈላጊ ነገር መድበው ከከሸፈች ትክሸፍ፣ ከቀጠለች ደግሞ ትቀጥል ብለው ነው የሚሰሩ እና እኔ እዚህ ያየኋቸውን ኢኖቬሽኖች ሳይ በጣም ትናንሽ የሆኑ ግን በጣም ትላልቅ ቦታ የተሰጣቸው ኢኖቬሽኖች አየሁ እማጂ አረኩኝ ጋር በጣም የምንደፋቸው ያውም በሌለ ቴክኖሎጂ በሌለ ገንዘብ ሶፊስቲኬትድ የሆኑ ሲስተሞች ለመስራት ምን ሞክራቸው ግን ያው ጊዜ ውስጥ የቀሩ እና ይህንም በጣም አስተው እያለው ይህንን በጣም እንድማራርግ አርጎኛል። የገቨርንመንት ስፔሻል ዩኒቨርሲቲዎች ተማሪው ከስራ የመፈለግ አቅም ጋር ማውጣት ሳይሆን ያለባቸው ተማሪ ከስራ ጋር ነው አብረ ማውጣት ያለባቸው አንዱ ፐርቲ ፈርዱ በዚህ ነው። በጣም ታለንት የሆነው አይ ቲንክ የበፊቱ ፕሬዚዳንት ይመስለኛል እንደነገሩን ከሆነ ይሄ ለተማሪዎች ስታርታፕ ኢንኩቤሽን ላይ ፋይር ስታርተር የሚባል ፕሮግራም ጀምረዋል ና ምንድን ነው የሚሰራው? ተማሪዎቹ የሚሰሩትን ፕሮጀክት ከግኝት ባሻገር እንዴት አድርገን ነው ወደ ተጠቃሚ ማድረስ የምንችለው የሚለውን ታርጌት አድርጎ የሚሰራ አንድ ጊዜ ፕሮጀክቱን ከጨረሱ በኋላ ወዲያው ያንን ፕሮጀክት ወደ ስታርታፕ ፋየር ስታርተር ወደሚባለው ፕሮግራም ገብቶ ወደ ቢዝነስ ይቀየራል ማለት ነው። በዛም እጅግ በጣም ብዙ በሚሊዮን የሚቆጠር ዶላር ሬዝ አርገዋል። ለዩኒቨርሲቲ ለተማሪዎቹ ትላልቅ ስራ ፈጥረዋል። እና ይህንም በጣም አስተምሮኛል። እኛም እድል አለን። እኛ ይሄ ብቃት ያላቸው ወይም አቅም የሌላቸው ተማሪዎች ወይም ስለሆነ ሳይሆን ተገቢውን የሆነ ጊዜ እና ተገቢ የሆነ ሪሶርስ ስለሌለ ነው ተማሪዎቻችን ወጥተው ስፐርት ላይ ያሉ። ስለዚህ ያንን ለማስቀረት ጥሩ ልንወስደው የምንችል ከዚህ ልንወስደው የምንችል ጥሩ የሆነ ለምሳሌ ታግኝቻለሁ እኔ ያው ቅድምም መጀመሪያ አልተናገርኩትም፣ ጅማ ዩኒቨርሲቲ ነው የማስተምረው። ጅማ ዩኒቨርሲቲ በየአመቱ ምን ያህል ኢኖቬሽኖች እንደሚሰሩ አውቃለሁ። ምን ያህል ኢኖቬሽኖችን እዛው ተጥነው እንደሚወጡ አውቃለሁ። ያንን ለማስቀረት የሚያስችል አይነት ፍሬምወርክ ነው ከፈርድ ዩኒቨርሲቲ የተማርኩት። አጠቃላይ ደግሞ ከማህበረሰቡ ብዙ የአይነት የላይፍ ስታይል ተምሮ ያለው እንደዚህ የተረጋጋ ህይወት፣ ሪስፔክት ሰዎች ለሰዎች ያላቸው ሪስፔክት እነዚህ እነዚህ እንግዲህ በአጭሩ እነዚህ ብዙ ነገር የተማርኩ ግን በአጭሩ እነዚህ ይመስላሉ። አመሰግናለሁ ቦኤዝ ወደ አእምሮ ልምጣና እንግዲህ አንተም ቦኤዝም ሁለታችሁም የኢትዮጵያን ገበሬዎች በሚጠቅሙ ስራዎች ውስጥ ተሳታፊ ናችሁ በእስካሁን ቆይታችሁ ዩናይትድ ስቴትስን የግብርና መልክ በተወሰነ ደረጃ ያያችሁ ይመስለኛል እንደው ቀልቤን ስቦታል የምትለው ወደ ሀገሬ ስመለስማ ይህንን መሞክር አለብኝ ያስባለህ ልምድ አሰራር ወይንም ቴክኖሎጂ ተመልክተህ ይሆን በእስካሁን ቆይታ አዎ ሀብታሙ፣ እንደምታውቀው ነው እንግዲህ ቅድም አንተም ስትናገር እንደነበረው የኔ የትምህርት ታሪክ ማርኬቲንግ ላይ ነው። ነገር ግን ኢትዮጵያ ውስጥ ምንም ብትማር የግድ ከግብርናው ጋር ከላይ የያዝከው ውጤታማ የመሆን ድሉ በጣም ጥቅተኛ ነው የሚሆነው። ምክንያቱም ትልቁን ኢኮኖሚም፣ የስራ እድልም፣ የውጭ ምንዛሬም ማምጣት የምንችለው ዞሮ ዞሮ ግብርናውን ማዘመን ስንችል ነው የትኛውም ትምህርት ቢኖረን የትኛውም ልምድ ቢኖረን እና እንደ ቦይዝም ሲናገር እንደነበረው ፐርዱ ዩኒቨርሲቲ እንግዲህ አሜሪካ ውስጥ ካሉ ዩኒቨርሲቲዎች በተለይ በግብርናው ዓለም ላይ ካሉ ምርጥ አስር ዩኒቨርሲቲዎች አንዱ የሚባል ነው። በዚሁ ማንሳት ማነሳት መፈልገውም በጣም የሁላችንም ኩራት የሆኑት የዓለም የፉድ ሎሬት የሆኑት ፕሮፌሰር ገቢሳ እጀታም እዚሁ ነው በተመራማሪነት የሚያገለግሉት። ስለዚህ እንግዲህ እኔ በጣም ብዙ ነገር ነው እያየን ያለ ነው እኔ ብዙ የጎበኘ ናቸው ድርጅቶች አሉ። ከሱ በላይ እኔ በጣም እያስተማረኝ ነው ብዬ ማምነው ከሌሎች የአፍሪካውያን ወንድሞች የምማረው ነገር ነው። እዚች ላይ አንዲት ከዚህ በፊት በዚህ ፕሮግራም የተሳተፈች ኢትዮጵያዊት ያለችውን መድገም እፈልጋለሁ። እሷ ኢትዮጵያዊ የሆኜ መጥቼ አፍሪካዊ የሆኜ ተመለስኩ ነበር ያለችው እና ከሌሎች ጎረቤቶቻችንም በጣም ብዙ የምንማረው ነገር እንዳለ ገብቶኛል። ከጎበኘናቸው ድርጅቶች ውስጥ በዋናነት ላውንች ፊሸርስ የሚባል ካምፓኒ አይተን ነበር። ወደ ኢንዲያና ፖሊስ ከተማ ተጉዘን እነሱ ለስራ ፈጣሪዎች የተለያዩ የምክር አገልግሎቶችን እና ከኢንቨስተሮች ጋር በማገናኘት ሀሳቦች ወደ ድርጅትነት እንዲያድጉ የሚሰሩና በጥቂት ዓመት ቆይታቸውን በጣም በመቶዎች የሚቆጠሩ ቢዝነሶችን ከሀሳብነት ወደ እውነተኛነት ያመጡ ድርጅቶች ናቸው እና ኢትዮጵያ ውስጥ አሁን በጣም ብዙ ሀሳብ አለ፣ ገንዘብ ያለው ሰውም አለ፣ የስራ አጥነት ችግር አለ። ስለዚህ እነዚህ ሶስቱን ነገሮች ወደ መፍትሄ ማምጣት እንደሚቻል አምኛለሁ። ሀሳብ ያላቸው ሰዎችን ገንዘብ ካላቸው ሰዎች ጋር በማገናኘት ሀሳብ ላይ ብቻ ሊቀሩ የሚችሉ ነገሮችን ወደ ትክክለኛ ቢዝነስነት ወደ እውነተኛነት አምጥቶ በጣም ሀገራችንን እየፈተነ ያለውን የስራ አጥነት ቁጥር መቀነስ እንደሚቻል አመኛለሁ በዚህም መሰረት አንድ ሁላችንም ፕሮጀክት ይዘን ወደ ዩኒቨርሲቲው እንድንመጣ ተደርጎ ነበር። ለፕሮጀክቶቻችንም አሰልጣኝ ተመድቦልናል። ለእኔም እንግዲህ ፎርብስ ሊስት ላይ ከወጡ ምርጥ ጣት ከተባሉ ሰዎች መካከል አንድ የሆነ ሰው ለእኔ አሰልጣኝ ሆኖ ተመድቦልኛል። ስለዚህ በዛ ፕሮጀክት እኔም አሁን ይዤ ወደ ሀገር የምመለሰው ነገር ምንድን ነው የሀገራችን የስራ አጥ ቁጥር ግብርናውን በማዘመን እና የግብርና አካባቢ ያለውን ስራ ጥራ በመጨመር እንዴት የስራ አጥነት ቁጥርን መቀነስ እንደሚቻል ፕሮጀክታችን ላይ እየሰራን እንገኛለን። ስለዚህ ያንን ይዤ ስመለስ ከዚህ የበለጠ ለውጥ እንደማመጣ አምናለሁ። በጣም አመሰግናለሁ አምሮ። እንግዲህ ቀደም ብለህ አንተም ጠቅሰኸዋል፣ ይሄ መድረክ በትምህርትም በስልጠናም ሙያን የተመለከቱ ስልጠናዎች የሚስተናገዱበት ብቻም ሳይሆን ከተለያዩ የአፍሪካ ሀገሮች የመጡ ወጣቶች ባህላቸውን፣ ልምዳቸውን የሚያጋሩበት መድረክ ነው። እናንተ በበኩላችሁ ምን ያክል የሀገራችሁን ባህል ለማስተዋወቅ ሞክራችኋል? በፌስቡክ ገጻችሁ አካባቢ የኢትዮጵያን የሀገራችንን ገበሬዎች የሚመስል አለባበስ ለብሳችሁ በዩኒቨርሲቲ ደጅ ላይ የተነሳችሁትን ፎቶ እያየሁ ነበረ። ከሌሎች አፍሪካ ሀገራት ተወካዮች ጋር የነበራችሁ ቆይታ ምን ይመስል ነበረ? እንደው ከሰማችኋቸው የሌሎች ሀገራት ልምዶች መካከል ቀልባችሁን የገዙት የትኞቹ ነበሩ? የተወሰኑትን መጠቃቀስ ብንችል። በወዞ ወደ አንተ ልምጣና የአእምሮን ቆየት ብለን እንሰማለን። እሺ እሺ አንቴ አሁን እንግዲህ የኛ በተቻለን መጠን ሀገራችንን ሁኔታ ለማስታወቅ ሞክረናል። ለምሳሌ ያኔ አየኸው ፎቶ አለ። ሌላ ደግሞ የባህል ሰዓት ነበር እና ያኔ እኔ የራያ ባህላዊ ልብስ ነው እንዳጠቃላይ ለብሼ ርጉ ያው መፋቂያ ሁሉ አልቀረም መፋቂያ፣ ይሄ ማበጠሪያ ጠጉር ላይ የሚሰቀው እሱ ሁሉ አድርገን እያንዳንዱ ሚኒንግ ስላላቸው ትርጉማቸውን በየፌሎቻችን አብረው እንዳሉ ከሌላ አፍሪካ ሀገር ለመጡ ሰማሰቶች አሉ፣ አሜሪካን ዛፖን ኢንቨስቲስ ላሉ አስተዳደሮች እያንዳንዱን ትርጉሙን ለማስረዳት ሞክረናል። በጣም ያገኘነው ሪያክሽን በጣም የሚገርም ነው። ምክንያቱም አንደኛ ብዙ ሰው አያቃትች እንትን በጣም የካበተ ባህል አለ። በጣም ልንናገረው የምንችል ብዙ ነገር አለን እና በጣም ኤክሳይትድ የሆኑ ስለ ኢትዮጵያ ካላንደር ስለ ኢትዮጵያ ታሪክ ስለ ሂውማን ስለ ሰው ዘር በሚያነሳው ስለ አድዋ ብዙ ነገር አሰብቻለሁ። ያንንም በማድረግ ሪፍሌክት ለማድረግ ሞክሬያለሁ። አለባበስና ንግግር ማለት ነው። ሌላው ከእያንዳንዱ የአፍሪካ ሀገር ከመስሉ ሰዎች ጋር በሚኖረን ግንኙነት ዲፕ የሆነ ኮንቨርሴሽን አድርገናል። ስለእነሱም ብዙ ተምሬያለሁ። የተለያዩ ሀገራት ልክ እንደ ኢትዮጵያ ኢንዲፔንደንት የነበሩ ሀገራት አሉ። ላይቤሪያ፣ የተለያዩ ሀገራት በጣም ቸው ስለምሱ የምን ተምር ያለው ይዘው የመጡትም ስራ በጣም ትልቅ ነው። እንዲያውም ከኛ ይልቅ በጣም ኮምፒቲሽን የነበረበት አለ። ለምሳሌ ናይጄሪያ እንደሰማነው ከሆነ ወደ አስራ ሰባት ሺህ ምናምን አፕሊካንት ነው። አስራ ሰባት ሺህ አፕሊካንት ወደ ሰላሳ ብላን ሰው የተመረጠው እና በጣም ታፍ የሆነ ኮምፒቲሽን ነበራቸው እና ይዘው የመጡት እንግዲህ በጣም ትላልቅ ማሳ ያላቸዋሉ በዘመናዊ መንገድ ግብርና ለም በአፍሪካ ውስጥ እየሰሩ ያሉ ዲጂታላይዜሽን እየሰሩ ያሉ ልክ እኛ እንደምንሰራው በስልካቸው መጠቀም የዕፅዋትን በሽታ የሚለዩ ኦር ደግሞ እንደዚህ ማሳናና ላይ የሚያደርግ ሲስተም እየሰሩ አሉ። እንደዚህ ፉድ ቴክኖሎጂ ላይ የሚሰሩ አሉ። በጣም ራሳቸው የሆነ ምግቦችን እየፈጠሩ እና ወደ ኤክስፖርት የደረሱ ልጆች አሉ እና ከሱ ብዙ ነገር ነው እየተማርን ያለ ነው። ቅድም አምሮ እንዳለው እዚህ ጀስት አሜሪካ ውስጥ የምንማረውን ቢዝነስ ብቻ ሳይሆን ከነሱም ተምረን ወደ እኛ ሀገር ልንወስድ የምንችሉ ነገሮች እየወሰድን ያለ ነው። ፕላስ ደግሞ የእኛንም ቢዝነስ ወደ እነሱ ለማድረግ ኮንግረስ ንግግሮችን የጀመራቸው ሀገራት ሌሎች አሉና የእኛን ቢዝነስ እነሱ ሀገር ዘንድ ለመንቅፈት ማለት ነው። እና በአጠቃላይ ጥሩ የሆነ ኤክስፔሪያንስ ሼር እያደረግን ነው። ታይማችንን እየተጠቀምን ነው። እያስባለን አመሰግናለሁ። ቦኤዝ አእምሮ ወደ አንተ ልምጣ። የእስካሁኑ ልምድ ልውውጥ ምን ይመስላል? ከሌሎች ባህል ጋር በተያያዘስ ምን አዳዲስ ነገሮችን አያችሁ? ምን ልምዶችን ቀስማችሁ? እንግዲህ ከሌሎች የአፍሪካ ወንድሞቻችን ጋር ይሄ የባህል ልምድ ልውውጡ የቋንቋ፣ የአመጋገብ ይሄ ባህልን በሚመለከት ያሉ የኮንቨርሴሽኖች ይኖራሉ። ከእሱ በዘለለ ግን እኔ በጣም በትልቁ የተረዳሁት ነገር ምንድን ነው አብዛኞቹ በሀገራቸው በግለሰብ ደረጃም በተቋም ደረጃም ቅድሚያ መሰጠት ያለበትን ነገር ለጨርሰው በጣም የለየለት ስራ ላይ ናቸው እና በጣም የሚያስቀናኝም እኔ እሱ ነው። እንደኛ ሳስበው አሁን እኔም ቦይዝም ሌሎች ጓደኞቻችንም በደምብ እንግዲህ ብታወራ አብዛኞቻችን ያለ ተቋማት ልክ በግላችን ነው አብዛኛውን ስራ እየሰራን ያለ ነው እና በእነሱ ሀገር ግን በአብዛኛው በመንግስትም መንግስት ያልሆኑ ድርጅቶችም ህዝቡም እነሱ በግለሰብ ደረጃ የሚሰሯቸው ነገሮች ላይ በጣም የፕራዮሪቲ ችግር የለባቸውም። በደንብ ተደጋግፈው ይሰራሉ። በዚህም ምክንያት አብዛኞቹ ማሳ ያላቸው ኤክስፖርት ማድረግ የጀመሩ ድርጅት ፋብሪካዎችን መክፈት የጀመሩ ናቸው። ግን እነሱ የተነሱባቸውን ሀሳቦች እና እኛም ኢትዮጵያውያን ያለንን ሀሳቦች ደግሞ ብታይ ከእኛ ብዙም የተለየ ሀሳብ የታቸውም። ግን ትልቅ ችግር የምታየው በዚህ አጋጣሚ ምንድን ነው እኛ ሀገር ላይ በጣም ብዙ ሀሳብ ያለው ሰው እንዳለ እና ያንን ወደ ተግባር መለወጥ ምን ያህል ተራራ እየሆነብን እንዳለ ነው። እና እነሱ ቢያየት ነገር በቃ የተሻለ ሀሳብ ያለው ሰው ካለ ያንን ነገር ለመተግበር ያን ያህል ከባድ ቻሌንጅ እንደሌለው ምንም እንኳን በየሀገሩ የተለያየ አስተዳደራዊ ችግር ቢኖሩም በእነሱም እንኳን አንዳንድ ቅድሚያ የሚሏቸው ነገሮች ላይ ግን በጣም በጋራ እንደሚስማሙ አይቻለሁ። በተለይ ግብርናን በሚመለከት እየሰሩ ያሏቸውን ነገሮች ላይ በቃ እነሱ በጣም በትልቁ ስራ ላይ እንደሆኑ እና እኛ ደግሞ ትንሽ የመዘናጋት እና ቅድሚያ መስጠት ያለብን ነገሮች ላይ ትንሽ የቅድሚያ የፕራዮሪቲ ችግር እንዳለብን ተረድቻለሁ። እና እሱ በጣም አንቅቶኛል ብዬ አስባለሁ። እና ሌሎችም ተቋማት ይህንን ፕሮግራም ቢያዩ ጓደኞቻችን ምን እየሰሩ እንደሆነም እንግዲህ ተመልሰን የምንናገርበት መንገድ ከተገኘ እኛም እንደው የቅድሚያዎቻችን ላይ ብንነጋገር ደስ ይለኛል ብዬ አምናለሁ። እሱን ነው በደንብ በደንብ የተማርኩት ሀብታሙ እጅግ በጣም አመሰግናለሁ። በኦኤዝ ብርሃኑና አእምሮ ወርቁ ከዘንድሮው የማንዴላ ዋሽንግተን ፌሎሽፕ አሸናፊ ተሳታፊዎች መካከል ናችሁ። ስለ እስካሁኑ ቆይታችሁ ሀሳባችሁን ስላካፍላችሁን በእጅጉ አመሰግናለሁ። እንግዲህ ሁለታችሁም ሰዓት ካለ መልካም፣ አንድ ተጨማሪ ደቂቃ አለን። በኦኤዝ ሀሳብህን እንቀበልናገርማልፈልግ ነውምን አሁን በጣም በጣም ሜዳ ነው እና በጣም ሜዳ ነው። ዩትላይዝ ተደርጓል ሜዳው እያንዳንዱ አንድ በአንድ ዩትላይዝ አርገውታል። ምንም ክፍት ቦታ የለም እና ይሄን ነገር ኢትዮጵያ ውስጥ ማይቻል ለምሳሌ ከጅማ ወደ እስከ ረፊቴ ስሚሄድ ሚሶ ምናምን ከአዲስ አበባ እስከ ረፊቴ ያለ በጣም ቅል ያለ ሜዳ ነው እና እድል አለን እኛም ኢንቨስት ለማድረግ ማቸዋ ሪሶርስ አለን። በጣም ለእጽዋቶች የተመቻቸ አይነት ኢንቫይሮንመንት አለን እንዲሁም አይተን ስቱደንት አይተነገጠ ዩኒቨርሲቲ እና የአበሻ ጎመን ለማሳደግ ተክለው እንቢ ያላቸው አልፈልግም አለ ፍሬ አልሰጥም አለ አየሩን አመቻችተውለት ቴምፕሬቸሩን ሴት አርገውለት በጭራሽ ፍሬ አልሰጥም አለ። እና ላይ እ ፍለሽ እንደሚያደርግ እናያለን። እና መሬቱም አየሩም ሁሉም ነገር የተመቻቸው ግን ከዚህ መውሰድ ያለብን እና ኢምፕሊመንት ማድረግ ያለብን ነገሮች አሉ። ስፔሻሊ ቴክኖሎጂን በግብርና ጋር ኢንተርኔት ነው ማለት ነው ፖሲብል ከሆነ የገቨርንመንት ኦፊሻሎች ቦዝ ያደረጉ እዚህ ባየናቸው ኮወርኪንግ ስፔሶች ውስጥ ኮወርኪንግ ስፔሶች እንዲፈጠር ያደረጉት የከተማው መሄሮች ናቸው። ትናንሽ ከተማ መሄሮች ሚሊዮን ዶላር አውጥተው ኮወርኪንግ ስፔስ ወጣቶች መጥተው ስራ ድበሎት የሚያደርጉበት ስፔስ ደበሎ ታዋል። እኛም ሀገር ሌያንስ እንቅስቃሴዎች አሉ፣ ጥሩ እንቅስቃሴዎች አሉ። ላይብረሪዎች ተገንብተዋል በትልቅ ደስ ነው እና ለእነዚህ ለኮወርኪንግ ስፔሶችም መንግስትም ቢሆን ቦታ መስጠት አለበት። መንግስት ሆን ቦታ የማይሰጥ ከሆነ በውጭ ያሉ ኢትዮጵያውያን አሁን ብዙ ኢትዮጵያውያን አይፈላል ኢንቮልቭ ያደረጉ እኛ እዚህ ያየነውን ልምድ እዛ ለመተግበር ቀደም አብሮ እንዳለው ፎከስ ፕሮጀክት ብለን ፕሮፖዛል የሚያስፈልጉ ነገሮች ሁሉ እየጻፍን ነው። ከዚህ ካሉ ሜንተሮች ወይም እዚህ ካሉ ባለሙያዎች ጋር ያ ነገር እንዲፈጠር ካደረጉት ሰዎች ጋር አብረን ብለን እኛ ገር ላይ ነው ስርዓት እየሰራ ያለነው እና

በጣም ይቅርታ አርግልኝ ቦኤዝ። ሌላ አዲስ ሌላ መድረክ ማመቻቸት አይቀርም። ስላቋረጥኩ በጣም ይቅርታ ነገር ግን ያለ ሰዓት አብቅቷል ስላለኝ ቴክኒሻናችን በጣም አመስገኝ ልሰናበታችሁ። ቦኤዝ ብርሃኑና አእምሮ ወርቁ፣ ትልቅ አቅም ያላችሁ ወጣቶች እንደመሆናችሁ በሌሎች መድረኮች ኬቶቻችሁን ዳግም እንደምናወራ ተስፋ አድርጋለሁ። መልካም ቀን ይሁንላችሁ። አመሰግናለሁ። አብራችሁ ቆያችሁ። በጣም እናመሰግናለን። ያሳለፍነው ሳምንት በአዲስ አበባ ለመጀመሪያ ጊዜ የተደረገ ነው የተባለ የምስራቅ አፍሪካ ሀገራት የጥበባትና የባህል ፌስቲቫል ተካሂዷል። ስለ ፌስቲቫሉ በመቀጠል ፀሐይ ዳምጦት ትነግረናለች። የምስራቅ አፍሪካ ሀገራትን ቀጠናዊ ትስስርን ለማጠናከር ያለመ የባህልና ኪነጥበብ ፌስቲቫል በአዲስ አበባ ከተማ ባሳለፍነው ሳምንት ተካሂዶ ነበር። የባህልና ስፖርት ሚኒስቴር ባዘጋጀው በዚህ ፌስቲቫል ኢትዮጵያን ጨምሮ ኡጋንዳ፣ ኬንያ፣ ታንዛኒያ ደቡብ ሱዳንና ሌሎች ሀገራትም ተሳትፈዋል። በዚህ ፌስቲቫል ላይ የየ ሀገራቱ የኢደ ጥበብ ውጤቶች፣ የባህል አልባሳትና ቁሳቁስ እንዲሁም ጌጣጌጦች፣ ሙዚቃዎች ለእይታና ለሽያጭ ቀርበዋል። በፌስቲቫሉ በኢትዮጵያ ከሁሉም ክልሎች የተውጣጡ የኢደ ጥበብ አምራቾች፣ የባህል ቁሳቁስና አልባሳት አስተዋዋቂ፣ የባህል መድኃኒት ቀማሚና የባህል ሙዚቃ ስራዎች ይዘው ቀርበዋል። አቶ ብርሃኑ አይተነው ከአማራ ክልል የቀርከሃ ውጤቶችን ይዘው በፌስቲቫሉ ላይ የተሳተፉ ናቸው። በመሳተፋቸው ያገኙትን ጥቅም ሲገልጹ ብዙ ጥቅም ሰጥቶናል። ማናቃቸውን የተለያዩ የማይታወቁ ባህላት፣ የባህል ውጤቶች የሚሰሩትን ከነዛ ጋር አንዳንድ ልውጦች አድርገናል። ወደፊት አብረን ልንሰራ ብዙ ነገሮችን አግኝተናል፣ ከገበያው ውጪ ማለት ነው። ከኦሮሚያ ክልል እንደመጡ የተናገሩ ወይዘሮ ሳራ በዚህ የባህልና ኪነ ጥበብ ፌስቲቫል ሁለት ነገር አግኝተናል ይላሉ። ፌስቲቫሉን ለማሳተፍ ስንመጣ የባህል አልባሳቶችን ይዘን መጥተናል። የባህል ቁሳቁሶችን ይዘን መጥተናል። እንደዚያውም ደግሞ ህብረተሰቡ ስጥ የሚገለገልበትን ዕቃዎች ይዘን መጥተናል። በሁለት አይነት ነው ይዘን ይመጣል የድሮዎቹን ህዝቡ በዚህ ነው የምተዳደረው ብለን ለማሳየት በአሁን ጊዜ የተሰራውን በተለይ የዚህ አይነቱን አዳዲሶቹን ገበያ ላይ ለመሸጥ ሁለት ነገሮችን በአንድ ጊዜ ለማራመድ። አንደኛ እርስ በራሳችን ስንገናኝ የራሳችንን ተሞክሮ እንከፋፈላለን። ሁለተኛው ደግሞ ለሽያጭ ያቀረበውን የገቢ ምንጭ እናገኝበታለን። ኡጋንዳዊቷ ወይዘሮ ናንዳውላ ማሪም የኡጋንዳ መገለጫ የሆኑትን የተለያዩ የእደ ጥበብ ስራዎችና አልባሳትን ይዘው ነው ያጡት። I deal in art and crafts. We came here for this program of music and art. በጥበብና የእጅ ስራዎች ላይ ነው የምሰራው። እንደዚህ የሙዚቃና የጥበብ ፕሮግራም ነው ወደዚህ የመጣሁት። ከኡጋንዳ የተወሰኑ ለማጌጥና የተለያዩ ነገሮችን ለመያዝ የሚያገለግሉ እንደ ቅርጫት ያሉ ቁሳቁሶችን ይዘን መጥተናል። ቦርሳዎችን፣ ኮፍያዎችንና ሌሎች የእጅ ስራዎችንም ይዘን መጥተናል። ይህ በቡድን የምንሰራው ሲሆን ከመቶ አባላት ያሉት ትልቅ ማህበር አለን። ወጣት ሴቶችንና ባሎቻቸውን ያጡ ሴቶችን እያሰለጠንን ይህን ስራ ይሰራሉ ወደ ተለያዩ ሀገሮች የሚሄድ ድል ስናገኝ ቁሳቁሶችን ይዘንላቸው ሄደን በማስተዋወቅ ገንዘብ እንዲያገኙ እናደርጋለን። በዚህ የባህል ልውጥ ዝግጅት ስለ ኢትዮጵያውያን ባህል ስላላቸው ነገር ለማወቅ መጥተናል። እኛም ያሉንን ምርቶች ይዘን ስለመጣን በቀጣይነት እዚህ ገበያ ልናገኝ፣ እነርሱም በእኛ ሀገር ገበያ ሊያገኙ ይችላሉ። ምክንያቱም እኛም የተወሰኑ ቁሳቁሶችን ወደ ኡጋንዳ ወስደን ለማስተዋወቅ ገዝተናልና። ወይዘሮዋ በአዲስ አበባ ቆይታቸው በአዲስ አበባ ውስጥ የሚገኙ ብዙ ባህልን እንዳወቁና ወደፊትም ይህ አይነት ቀጠናዊ ትስስር የሚፈጥር መድረክ መቀጠል አለበት ስሉም አጽንኦት ሰጥተዋል። ወይዘሮ አሉላሌ የባህል ጌጣጌጦች እና የተለያዩ እደ ጥበባት ባለሙያ ናቸው። ከደቡብ ክልል ነው የመጡት። የህብረቱ ፍቅር ልዩ ነበር ስሉ የተሰማቸውን ስሜት ሲገልጹ ይዘን የመጠኑ ብዙ ቃለ እጅ ጥበቦችን ሸቅድ አለ፣ ሁሉ ማክስ አለ፣ መበጠር አለ፣ የሌለ ነገር የለም። ደቡብ ውስጥ የሚገኘው ሁሉ በእጄ ነው ያለው። በሱን የሚተዳደረው እሱን የሚሰራው የእጅ ጥበብ እሱ ማለት ነው። ገበያው እስከዚህም አልደነቀኝም። እኔ አንድነቱ ነው ደስ ያለኝ። ሰው በቃ እንደዚህ የሚዋደድ እንደዚህ የሚፋቀር ከሆነ በቃ ሀገራችን ኢትዮጵያ በቃለች ማለት ይቻላል። የባህልና ስፖርት ሚኒስቴር አቶ ቀጀላ መርዳሳ ባስተላለፉት መልእክት ፌስቲቫሉ የምስራቅ አፍሪካ ሀገራትን ለማዋሃድ ያለመና ወደ ተሻለ ደረጃ ለማሻገር ትልቅ ፋይዳ አለው ብለዋል። ዘመናት የዘለቀውን የምስራቅ አፍሪካ ሀገራት የጋራ ግንኙነት በጠንካራ መሰረት ላይ ለማስቀጠል ትክክለኛ ወቅትና መድረክ ነው ሲሉም አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሆንላችሁ። Na mu sigila.